የኢትዮጵያ ፌዴራል መንግስት ሕግ የማስከበር እንቅስቃሴ የሚለውና የህወሓት መሪዎች መንግስቱ በትግራይ ላይ የከፈተው ጦርነት የሚሉት እየተባባሰ መሆኑ ይታያል። ሰለሞን አባተ ወደ ጠቅላይ ሚኒስትሩ ጽህፈት ቤት ከትላንት በስቲያ ምሽት ደውሎ ነበር። ዶክተር ብቂላ በጣም ያመሰግናለሁኝ፣ ለጊዜውና ስለ ፈቃደኝነትዎ። እስቲ ለአድማጮቼ ራስዎን ያስተዋውቁልኝ በቅድሚያ። እኔ ብቂላ ሁሪሳ እባላለሁ። በጠቅላይ ሚኒስትር ጽፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ነኝ። ዶክተር ብቂላ እስቲ አጠር አድርገው አሁን ትግራይ ውስጥ እየተካሄደ ስላለው ሁኔታ መግለጫ ይስጡኝ። በትግራይ ክልል በተለይ ደግሞ ባለፉት ሁለት ሶስት ዓመታት ህገ መንግስታዊ ስርዓቱንና የፌዴራል ስርዓቱን በኃይል በሀይል ለመናድ ሲሞክር የነበረና በተለያዩ የሀገሪቱ ክፍሎችም ዜጎችን በማፈናቀል የግድያ፣ የማፈናቀል እና የዜጎች እርስ በርስ ግጭት እንዲከሰት ሲያደርግ የነበረው ቡድን በስተመጨረሻ በመከላከያ ሰራዊቱ የሰሜን እዝ ላይ ሌሊት በጣም አሳዛኝ በሆነ ሁኔታ የመከላከያ ሰራዊቱ ልማትን ሲደግፍ ውሎ ባረፈበት ቦታ ላይ በተቀናጀ ሁኔታ በብዙ ካምፖች በአንድ ጊዜ ጥቃት መክፈቱ ይታወቃል። በዚህም ሁኔታ ሌሎቹ የመከላከያ አባላት ባላሰቡበት ሁኔታ የትግራይ ተወላጅ የሆኑ የመከላከያ ሰራዊት አባላትን ቀድሞ አስወጥቶ ኦሪንቴሽን በመስጠት ለጥቃት በማዘጋጀት እንዲሁም ለአመታት ሲያሰለጥናቸው የነበሩ የሚሊሻና የልዩ ኃይል አባላትን ከውጭ በማሰለፍ ከውስጥ ደግሞ የትግራይ ተወላጅ የሆኑ የሰራዊቱን አባላት እጅግ በጣም ለኢትዮጵያ ታሪክ ጥቁር ጠባሳ ተብሎ ሊጠቀስ በሚችል ሁኔታ ወንድም ወንድሙ ላይ አፈሙዝ አዙሮት እንዲተኩስ አድርጎ ቀደም ብሎ የትግራይ ተወላጆችን ኦሪንቴሽን ሰጥቶ ሌሊት ቀለማን ተገን በማድረግ በትግራይ ክልል ውስጥ መብራት እንዲቋረጥ በማድረግ ስልክ እንዲቋረጥ በማድረግ የሰራዊቱ አባላት እርስ በርሳቸው እንዳይገናኙ በማድረግ አሳዛኝ በሆነ ሁኔታ ከውጭ ልዩ ኃይሉና ሚሊሻው ወደ ካምፕ ውስጥ እንዲተኩስ ከውስጥ ደግሞ ወንድም ወንድሙ ላይ እንዲተኩስ የትግራይ ተወላጆች የሌሎች ብሔር የሆኑ ሰራዊቱ አባላት ላይ እንዲተኩሱ በማድረግ ከባድ ጥቃት ነው የተሰነዘረው። ይሄ በተመሳሳይ ሰዓት በጣም በብዙ የሰሜን እዝ ካምፖች ውስጥ ይሄ ጥቃት እንዲደረግ ነው የተደረገው። በትግራይ ክልል ውስጥ የሚገኙ የፌዴራል ተቋማት ላይም በተመሳሳይ ሁኔታ ጥቃቶች እንዲሰነዘሩ፣ ተኩስ እንዲከፈት፣ ዘረፋ እንዲደረግ ነው የተደረገው። በዚህ ሁኔታ በጣም በበርካታ ቦታዎች የሰው ህይወት አልፏል። ወንድም ወንድሙን እንዲገል ተደርጓል። በርካታ የሰራዊቱ አባላት እንዲሰዉ ተደርጓል። በጣም የሚያሳዝነው ደግሞ እንደዚህ አይነት መስዋዕትነት ከተከፈለ በኋላ አስክሬን እንኳን በክብር ከመቅበር ይልቅ አስክሬንን አስተኝተው በዙሪያው እየጨፈሩ እንደ ድል ይቆጥሩ ነበረ ወንድ ምን በመግደል ይሄ በጣም አሳዛኝ ሁኔታ በመፈጠሩ ምክንያት የመከላከያ ሰራዊቱ በተለይ የሰሜን እዝ በጣም ከባድ አደጋ ውስጥ ገብቶ ነበረ። በአሁን ሰዓት መንግስት በወሰነው ውሳኔ መሰረት በተደጋጋሚ በሰላም ችግሮችን የመፍታት ስራን ረግጦ የሀገር ሽማግሌዎች ተልእኮ፣ ታዋቂ የቀድሞ ታጋዮች ጭምር ተልእኮ፣ የሃይማኖት አባቶች በሙሉ ባለፉት ሁለት ዓመታት ተኩል ተልእኮ ጉዳዮችን በሰላም ለመፍታት እና ኢትዮጵያውያን እጅ ለእጅ ተያይዘው የትግራይ ህዝብም ሌላው የኢትዮጵያ ህዝብም አንድ ላይ ይህን ችግር በጋራ ብንወጣ ይሻላል የሚለውን ረግጦ በተደጋጋሚ የተደረገለትን የሰላም ጥሪ በመርገጥ ነው ሰራዊት ሲያሰለጥን፣ ሲያዘጋጅ፣ ሲመለምል እንዲሁም የተለያዩ ከነፍስ ወከፍ እስከ ቡድን የሚሆኑ የጦር መሳሪያዎችን ሲያስታጥቅ ማስጠቀ የኖረው ባለፉት ሁለት ዓመታት ተኩል በዚህ ሁኔታ በአንድ ጎኑ ሰላምን እየረገጠ በሌላ በጎኑ በከፍተኛ ሁኔታ ለጦርነት የተዘጋጀ የነበረ በመሆኑ ነው። ባልታሰበ ሰዓት ሰራዊቱ የልማት ስራዎችን በመደገፍ ባለበት ሰዓት ይህን ጥቃት የሰነዘረው በዚህ ምክንያት መንግስት ወስኖ፣ በዚህ ህገወጥ ቡድን በጣም ከፍተኛ የሆነ አክሲ ቡድን ላይ ህግን የማስከበር እርምጃ በመውሰድ ላይ ይገኛል። ይሄ በአጭር ጊዜ ይጠናቀቃል ተብሎ ይታሰባል። እንደሰማችሁትም በዚህ ችግር ውስጥ ግንባር ቀደም ተሳታፊ የሆኑ ሰዎች በስም ተለይቷል። የፓርላማ አባል የሆኑት ያለመከሰስ መብታቸው እንዲነሳ ተደርጓል። ይሄ ብቻም ሳይሆን በትግራይ ክልል የፌዴሬሽን ምክር ቤት በወሰነው ውሳኔ መሰረት ጊዜያዊ አስተዳደር እንዲቋቋም ተደርጓል። ይሄ ስራ እየተከናወነ ይገኛል። ከዚህ አክሲ ቡድን በተለቀቁ በርካታ ቦታዎች ላይ ጊዜያዊ አስተዳደሩን መልሶ የማቋቋምና ጊዜያዊ የህዝብ አገልግሎት ስራ እንዲሰራ የመፍራቱ ስራ እንደቀጠለ ነው። አሁን በጣም በአጭር ጊዜ ይሄም ቡድን ልክ በተቀመጠው መሰረት ስማቸው ተለይቷል። ፌዴራል ጠቅላይ አቃቤ ስማቸውን ለይቶ እያቀረበ ይገኛል። ወንጀለኞቹ በስም ይታወቃሉ። በጣም ጥቂት ሰዎች ናቸው። ሁሉም የህወሀት አባላት አይደሉም። በዚህ በሶስት ዓመታት በከፍተኛ ሁኔታ ፌዴራል ስርዓቱ እንዲናድና ሕገ መንግስቱ ወደታ ላይ እንዲወድቅ ሲያደርጉ የነበሩ አካላት የሚታወቁ ናቸው። እነሱን አድኖ ለሕግ የማቅረብና በትግራይ ክልልም ሆነ በሌላው ኢትዮጵያ ክልል ላይ የሕግ የበላይነትን የማስከበር ስራ ተጠናክሮ የሚቀጥል ይሆናል ከስልክ ደግሞ በሚለቀቁ ቦታዎች ላይ የጊዜ አስተዳደሩን እያቋቋሙ ትግራይንም ሆነ ሌላውን ከዚህ አቅፊ ቡድን ነጣ የማውጣቱና ና ለህግ የማቅረቡ ስራ ተጠናክሮ በመቀጠል ላይ ይገኛል ማለት ነው። ዶክተር ብቂላ አንዳንድ ሰዎች ሲናገሩ እንደሚሰማው ፌዴራል መንግስቱ ቀድሞም ሲዘጋጅ ነበር ለእንደዚህ አይነቱ ጥቃት፣ እንደውም ጠቅላይ ሚኒስትሩ በአንድ አጋጣሚ የትግራይ እናቶች እንዳታለቅሱ ብለው ዝተዋል እያሉ ይናገራሉ። ምንድን ነበር የፌዴራል መንግስቱ አቋም እስካሁን ድረስ የነበረው? በእርግጥ ቅድም የተለያዩ ጥረቶች ሲደረጉ እንደነበረ ገልጸውልኛል። በዚህ በማጥቃትና ለጦርነት በመዘጋጀት በኩል ስ የነበረ እንቅስቃሴ ነበረ። ይሄ በተለይ በክቡር ጠቅላይ ሚኒስትሩ በባለ ሲመታቸው ላይ ግልጽ አድርገውታል። ይሄ እዚ ሀገር ላይ በመታኮስ ደም በመፋሰስ እና አንዱ አንዱን አፍርሶ ከዚሮ በመጀመር አገር ሊገነባ አይችልም። ኢትዮጵያ ውስጥ ያለውን ችግር ለመፍታት በጦርነት ደም በመፋሰስ አንዱ ሌላውን በጠላትነት በመፈረጅ ይፈታል ተብሎ አይታመንም። በዚህ ምክንያት ነው በጣም በርካታ ሽምግልና፣ በርካታ ልመና፣ የሀገር ሽማግሌ፣ የሃይማኖት አባት ሳይቀር እዛ ክልል በአካል እንዲሄድና እንዲለምን ጭምር ሲደረግ የነበረው። ስለዚህ ምንም አይነት ጦርነት ዝግጅት፣ የጦርነት ፍላጎት አልነበረም። ከመጀመሪያ ጀምሮ በዚህ የለውጥ ሂደት ውስጥ የችግሩም የመፍትሄውም ተካፋይ እንዲሆን በጣም በርካታ ጥረቶች ሲደረጉ ነበረ። እንደዛማ ባይሆን ኖሮ በአንድ ሌሊት በፍጹም ባልታሰበ ሁኔታ የመከላከያ ሰራዊቱ የዚያን ክልል ህዝብ የልማት ስራ የሚያግዝ ለአረጋውያን የደከመባቸውን ቤት የሚሰራ፣ ትምህርት ቤት የሚሰራ፣ የግብርና ስራዎችን የሚያግዝ፣ የአንበጣ ወረራን የሚከላከል ሰራዊት ነው የነበረው። ፈጽሞ በህወሃት ላይ በፍጹም ጦርነት የመክፈት አላማ ፍላጎት እና እቅድ አልነበረም። ይሄ ለውጡ ከሚመራበት ፊሎሶፊ እና አስተሳሰብም ውጭ ነው ለውጡ የሚመራው በይቅርታና በመተሳሰብና በምህረት ለወደፊቱ ትውልድ የሚሆን አገር እንገንባ ነው። በዚህ ምክንያት ተኩስ መክፈት፣ ማሰር፣ ማሰቃየት፣ ጦርነት፣ የጠላትነት ፍረጃ በፍጹም በዚህ የለውጥ ሂደት ውስጥ በፍልስፍና ደረጃም በፍጹም የፌዴራል መንግስቱ የትግራይን ክልል አቅፎ ሁሉን ያቀፈ ለሁሉ የሚሆን የለውጥ ሂደትና ኢትዮጵያ በዲሞክራሲ ስርዓት ግንባታ ፍጹም ያልተሳካላት አገር ናት። በጣም ትልቅ የቤት ስራ ነው የሚጠበቅብን። ዘመናዊ የዲሞክራሲ ስርዓት መገንባት አልተቻለም። እዚህ ሀገር በጣም በርካታ ዜጎች እየተጎዱ ነው። በጣም በርካታ የሆነ ፈተና ውስጥ ነው ያለው ሀገሪቱ። በፖለቲካ ስብራት ውስጥ ነው ያለችው። ይህን በመጠገም ሂደት ውስጥ በማንም ላይ ጦርነት መክፈት ተገቢ ነው ተብሎ አይታመንም ያለው ከዚህ በፊት የተሰሩ ስህተቶች እንዳይደገሙ በማድረግ ለወደፊቱ ትውልድ ለልጅ ልጆቻችን የሚሆን ስርዓት መገንባት እንጂ በጦርነት የሚያስብ የለውጥ ሂደት አልነበረም ማለት ነው ከጅምሩ እና ምንድን ነው ወደዚህ አይነት መካረር ሊያደርስ የቻለው አንደኛ። ሁለተኛ ይሄንን ሀሳባችሁን የትግራይ ህዝብ እንዲገነዘብ የምታደርጉት ጥረት መንገዶች ምንድን ናቸው? በትክክል ለህዝቡ ለማድረስ ይሄንን መልእክት በርካታ ጥረቶች ተደርገዋል። ዋናው ችግር ዋናው ጋሬጣ አሁን ይሄ ነብሰበላው ሰው በመግደል በማፈናቀል ደም በማስፈስ ወንድም ወንድሙ ላይ አፈሙዛ ዙሮት እንዲተኩስ የሚያደርግ በጨለማ የተኙ ሰዎችን በተኙበት መረሸንን ልምዱ ያደረገ ከድሮ ከትግል ታሪኩ ከበረሃ ጀምሮ ወንድም ወንድሙን እንዲገል እርስ በርስ መገዳደልን፣ መከዳዳትን ደም መፋሰስን ባህሉ ያደረገ እሴቱ ያደረገ ቡድን ነው ዋናው ጋሬጣ እንጂ የትግራይ ህዝብ እጅግ በጣም ሰላማዊ ህዝብ ነው። ለውጥ ይፈልጋል። እንዲለወጥ የዴሞክራሲ ስርዓት እንዲኖር ነፃነትና እኩልነት እንዲኖር እድሜ ልኩን ሲታገል የነበረ ህዝብ ነው የትግራይ ህዝብ። ስለዚህ ዋናው ፈተና ይሄ በከፍተኛ ሁኔታ በአስራ ዘጠኝ ስልሳ ሰባት ስልሳ ስምንት አካባቢ የነበረ አይዲዮሎጂ ይዞ ከዛ አይዲዮሎጂ ከአርባ አምስት አርባ ስድስት ዓመታት በኋላ እንኳን መላቀቅ ያቃተው ቆሞ የቀረ ቡድን ነው እንጂ በህዝቡ መካከል ህዝቡ የመለወጥ ፍላጎት አለው። የእኩልነት የነፃነት፣ እውነተኛ ዴሞክራሲ እንዲተከል ፍላጎት አለው። ስለዚህ ወደ መካረሩ የሄደው ይሄ ቡድን የያዘው አቋም ነው። አንዱ አቋሙ ኢትዮጵያን ማስተዳደር ያለብኝ እኔ ነኝ፣ እኔ ካላስተዳደርኩት ግን ኢትዮጵያ መፍረስ ነው ያለባት የሚል አቋም ነው ያለው በዚህ ምክንያት ነው በአቋራጭ ወደ ስልጣን ለመምጣት ህዝብን በብሔር በማጋጨት፣ በሃይማኖት በማጋጨት በሀገሪቷ ውስጥ ሰላም እንዳይኖር፣ ግጭት እንዲኖር፣ ሁል ጊዜ የተረጋጋ መንግስት እንዳይኖር፣ ደካማ መንግስት እንዲኖር በማድረግ እና የሽግግር መንግስት ይቋቋም የሚል ጥያቄ በማቅረብ በአቋራጭ ወደ ስልጣን ለመምጣት ስለሚፈልግ በአንድ በኩል፣ ሁለተኛ ይሄ ካልተሳካለት ደግሞ በጦርነት ወደ ስልጣን ለመምጣት በሚያደርገው ጥረት ውስጥ ሚሊሻ ሲያሰለጥን የቀድሞ የጦር አባላትን ሲያሰለጥን የአካባቢ ሚሊሻን ከሕግ አስከባሪነት በላይ ለጦርነት አድርጎ ኦሪንቴሽን ሰጥቶ ሲያሰለጥን የከረመ ከነፍስ ወከፍ መሳሪያ ከቡድን መሳሪያ ድረስ ሲያስታጥቅና በሌሎች ብሔሮች ላይ የጠላትነት ስሜት፣ የጥላቻ፣ የጥርጣሬ ስሜት እንዲኖር ሲቀሰቅስ የኖረውን ነገር ነው ወደ ተግባር የቀየረው። ስለዚህ እጅግ በጣም ከፍተኛ የሆነ የጦረኝነትና የጠላትነት ስሜትን እንደ ባህል አድርጎ በመቀሩ ምክንያት ነው ይሄ ጉዳይ ተካሮ እዚህ ደረጃ የደረሰው እንጂ ሕዝቡ ሰላማዊ ነው እንደ ሌላው የኢትዮጵያ ሕዝብ ሁሉ በሰላም በነፃነት በእኩልነት ከሌላው ጋር አንድ ላይ እጅ ለጅ ተያይዞ መኖር የሚፈልግ ህዝብ ነው። የትኛውም ህዝብ የትግራይን ህዝብ ጨምሮ። ዶክተር ቢቂላ በአሁኑ ጊዜ እየተካሄደ ባለው ጦርነት ውስጥ ሲቪሎች እየተጎዱ ነው፣ ህዝቡ እየተጎዳ ነው፣ በህዝብ ላይ የአየር ድብደባ እየተካሄደ ነው እያሉ የሚከሱ አሉ። አገልግሎቶች መቋረጣቸውን ይናገራሉ የውሃ፣ የኤሌክትሪክ አገልግሎቶች፣ የስልክ፣ የኢንተርኔት የመሳሰሉት እንደሌሉ ነው የሚናገሩት። ህዝቡ ጨለማ ውስጥ ነው ያለው ይላሉ። እንደውም በትምህርት ቤቶች፣ በጤና ተቋማት ላይ ድብደባዎች ተካሂደዋል፣ በኃይል ማመንጫ ላይ ድብደባዎች ተካሂደዋል የሚሉ አሉና እንዴት ነው ለመሆኑ እየተካሄደ ያለው ይሄ ውጊያ ድብደባውን ቢሆን ምንድን ነው የሚመስለው? ምን አይነት ክትትል እና ቁጥጥር ይደረግበታል? ድብደባው በዋናነት ፈጽሞ በተቋማት ላይ ያነጣጠረ አይደለም፣ በሲቪሊያን ላይ ያነጣጠረ አይደለም። ቀድሞ በከፍተኛ ክህደትና የዘረፋ ተግባር ተቆጣጥሮ የነበሩ ከባድ መሳሪያዎችን ቀድሞ የማውደም ስራ ነው። የወታደራዊ ስትራቴጂ ቦታዎችን፣ በተለይ ጠላት ሊጠቀምባቸው ይችላሉ የተባሉ ስትራቴጂዊ ቦታዎችን የመቆጣጠር ጉዳይ ነው፣ እነዛን የማውደም ጉዳይ ነው። የአየር ኃይላችን ከፍተኛ ጥንቃቄ በማድረግ ይህን ግዳጅ እየፈጸመ እንደሆነ ሪፖርት ይደረጋል። በዚህም ምክንያት በግዳጅ ሄደው በፍጹም ሲቪሊያንን የሚነካ በቀጥታም ሆነ በዘዋሪ ሲቪሊያንን የሚጎዳ አይነት መስሎ ከታያቸው ዞሮ እንደሚመለሱ ሁሉ ነው ሪፖርት እየተደረገ ያለው። እንግዲህ ይሄ የጦርነት ታክቲክስ ሲቪሊያን ተጎዱ፣ በንጹሀን ዜጎች ላይ ጉዳት ደረሰ የሚለው የፕሮፓጋንዳው አካል ስለሆነ ይህ ምንም ማድረግ አይቻልም። ይሄ ቀጥታ የፕሮፓጋንዳ አካል ነው። ወደፊት በነፃነት እዛ አካባቢ መንቀሳቀስ በሚቻልበት ጊዜ የውጭ ኃይሎችም የውስጥ ኃይሎችም ኢንዲፔንደንትሊ ይህን ጉዳይ ሄዶ ማጣራት የሚችሉበት ጊዜ ምንም አይነት ሲቪሊያን ላይ ጉዳት እንዳልደረሰ የሚያረጋግጡበት የራሱ ጊዜ ይፈጠራል የሚል እምነት አለኝ። በጊዜው ግን የመጀመሪያው የጥቃት ዕለት በሰሜን እዝ ላይ የተቀናጀ ጥቃት የተሰነዘረለት ክቡር ጠቅላይ ሚኒስትራችን ገልፀውታል። መጀመሪያ መብራት በማጥፋት፣ ስልክ በማቋረጥ ኔትወርክ እንዳይኖር በማድረግ እንዲሁም ሰራዊቱ ራሱ እርስ በርሱ እንዳይገናኝ በማድረግ የጀመሩት ስራ ነው። ስለዚህ የጥቃቱ አካል አድርገን ነው እኛ የምንቆጥረው። በዛ ሌሊት ነው ስልኩንም የቆረጡት መብራቱንም የቆረጡት እስካሁን ለማስተካከልም አስቸጋሪ ነው የነበረው ማለት ነው። ስለዚህ ሰሜን እዝን የማጥቃት አካል አድርገው ራሳቸው ናቸው ስልኩንም መብራቱን የሚያቋረጡት የሚል ነው ተጨባጭ መረጃውም የሚያሳየው ማለት ነው። ምን ያህል ታዲያ ጥረት እየተደረገ ነው አሁን ህዝቡ አገልግሎቶችን እንዲያገኝ እንቅስቃሴዎች እንዲስተካከሉ እና ህዝቡ እንዳይጎዳ ለማድረግ ምን እያደረጋችሁ ነው? ዶክተር ቢቂላ እንግዲህ የፌዴሬሽን ምክር ቤት በወሰነው መሰረት በትግራይ ክልል ጊዜያዊ አስተዳደር ይቋቋማል። ምክንያቱም ይሄን እጅግ በጣም አጥፊና በማፋሳሽ በሆነ ቡድን የትግራይ ህዝብን ማላቀቅ ያስፈልጋል። ህግና ህገ መንግስታዊ ስርዓቱን ወደ ቦታው መመለስ ያስፈልጋል። በዚህ ሂደት በጣም በርካታ ከተሞች ከዚህ ህገወጥ ቡድን እየተላቀቁ ነው። በተለቀቁ ከተሞች ውስጥ ቅድም እንዳልኩት ጊዜያዊ አስተዳደር እየተዘረዳ ነው። ጊዜያዊ አስተዳደር በተዘረዳባቸው ቦታዎች ህዝባዊ አገልግሎቶች እንዲመለሱ በአግባቡ ሰዎች ኢኮኖሚያዊና ማህበራዊ እንቅስቃሴያቸውን መደበኛ በሆነ ሁኔታ እንዲጀምሩ እየተሰራ ነው። ቀጣዩ በጣም ወሳኙ ተግባር እነዚህ ሰዎች በቁጥጥር ስር አውሎ ለህግ የማቅረቡን ስራ ማፋጠንና የትግራይ ሰማይ የሰላም ንፋስ እንዲነፍስ የሰላም አየር እንዲነፍስ ማስቻል እና ማህበራዊና ኢኮኖሚያዊ እንቅስቃሴዎችን መብራትን፣ ስልክንና ሌሎች አገልግሎቶችን ጨምሮ ቶሎ መመለስ የሚቻለው ኦፐሬሽኑ በፍጥነት ተካሂዶ እነዚህ ሰዎች ወደ ህግ የሚቀርቡበት ሁኔታ ከተሳካ ነው። ከስር ከስር ቅድም ለመግለጽ እንደሞከርኩት በተለቀቁ ቦታዎች በሙሉ አስተዳደራዊና ሰብአዊ አገልግሎቶች እንዲሁም የህዝብ አገልግሎቶች ቀደም ብሎ እንዲጀመሩ ከፍተኛ ጥረት እየተደረገ ነው ማለት ነው። ሌላው ዶክተር ቢቂላ ጦርነቱ እንዲቆም ድብደባው እንዲቆም እንዲቆም በአስቸኳይ እንዲቆም የሚጠይቁ አሉ። ወደ ድርድር ወደ አጠቃላይ ድርድር እንዲገባ የሚጠይቁ አሉ። ህወሓት ይህንን ጥያቄ አቅርቧል ወይም የህወሀት አመራር ሌሎችም አሉ። ከውጭም የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባላትን ጨምሮ ይህንን ጥያቄ ለኢትዮጵያ መንግስት ያቀረቡ አሉ። እንዴት ነው ይሄ ጦርነት የሚቆመው? ወደ ድርድርስ ወደ ንግግርስ መግባት አይቻልም ወይ? ዓለም አቀፉ የግጭት መፍትሔዎች አፈላላጊ ቡድን አይሲጂ ይሄ ጦርነት የተራዘመ ሊሆን ይችላል እንደውም ወደ ሰፋ የእርስ በርስ ጦርነት ሊሄድ ይችላል የሚል ስጋትም አንጸባርቋል። አንዳንድ ባለሙያዎቹ ምንድን ነው በዚህ በኩል የምታስቡት እናንተ እንግዲህ ይሄ በህወሓት ውስጥ የመሸገው አደገኛ የሆነ ቫዮለንስ የሆነ ግሩፕ አስራ ሰባት ዓመት ከደርግ ጋር ሲዋጋም ይሁን ባለፉት ሀያ ሰባት ዓመታትን ጭምር እንዲሁም በተለይ ደግሞ ባለፉት ሁለት ዓመታት ተኩል የሰላም ስሜት የሰላም ስነ ልቦና የለውም። ነገሮችን በሰላማዊ መንገድ የመፍታት እውነተኛ የሆነ ዝግጁነት እና ስነ ልቦና የሌለው ቡድን ስለሆነ የሰላም ጥሪንም ሆነ በተደረጉ የሰላም ጥሪዎች የሚያሳየውን ባህሪያት እንደ ጦርነቱ ታክቲክ ነው የሚጠቀመው። ስለዚህ በአንድ አፉ የሰላም ጥሪ እያቀረበ በሌላ እጁ ደግሞ ጦር የመቀስቀስና ህዝብን ለጦርነት የማዘጋጀት የማሰልጠንና የማስታጠቅ ስራ ነው የሚሰራው። ይሄን በትግል ታሪኩ በረሃ በነበረበትም ወቅት እንደገና ባለፉት ሀያ ሰባት ዓመታትም ይሄኑ ባህሪ ሲያንጸባርቅ የነበረ በመሆኑ ይሄ ደግሞ በአግባቡ የሚታወቅ ነገር በመሆኑ ይሄ በፍጹም ለሰላማዊ ድርድር ባህሪ የሌለው ዝግጁነት የሌለው ቡድን መሆኑ ባለፉት ሶስት ዓመታትም በተደጋጋሚ ተሞክሮ ያልተሳካ በመሆኑ ምክንያት ያለው ብቸኛ አማራጭ ይሄ ለዜጎች መፈናቀል ሞትና፣ በተለይም ለሰሜን እዝ ላይ ለደረሰው ጉዳት እና ሰሞኑን ደግሞ ማይካድራ ላይ ለደረሰው ሰብአዊ ጭፍጨፋ ተጠያቂ እንዲሆን በማድረግ የህግ የበላይነትን በማስከበር ኢትዮጵያን ከእንደዚህ አይነት አክሲ ቡድን ነፃ ማድረጉ ላይ ትኩረት ሰርቶ ነው የሚንቀሳቀሰው። የመንግስትን አቋም በአሁኑ ሰዓት ይሄ ነው ማለት ነው እና ጦርነቱ ፈጥኖ የሚቆምበት ሁኔታ የለም። ፈጥኖ የሚቆምበት መንገድ እነዚህን ሰዎች በፍጥነት በቁጥጥር ስር አውሎ ለህግ የማቅረብ ስራ ላይ ትኩረት መስጠት ነው። በተለያየ አጋጣሚ የመንግስትን አቋም ለመግለጽ እየተሞከረ ነው የሚገኘው። ጦርነቱ የሚቆመው እነዚህ ሰዎች ለሕግ ሲቀርቡ እና በሕግ ቀርቦ በጥፋታቸው ልክ ቅጣት ሲያገኙ እና በተለይ ባለፉት አመታት ለደረሰው ጉዳት የህግ የበላይነት እዚህ ሀገር ላይ መከበር ከቻለ ብቻ ነው የሚል ነው የመንግስት አቋም። ወደ ድርድር የመግባት ሀሳብ የላችሁ ማለት ነው። አሁን አጠቃላይ ወደሆነ ድርድር ግቡ የሚል ግፊትም ያለባችሁ ይመስለኛል ከየአካባቢው። ፈጽሞ በመንግስት በኩል እንደዚህ አይነት አቋም የለም። በመንግስት በኩል ያለው አቋም ይሄ አጥፊ ቡድን በተለይ ደግሞ በስም ተጠርተው በትናንትናው ዕለት ያለመከሰስ መብታቸው የተነሳ እንዲሁም ደግሞ ከፍተኛ የጦር መኮንኖች እና በተለያየ አጋጣሚ በዚህ ሂደት በቀጥታም ሆነ በ ወንጀል ተሳትፈዋል ተብሎ ስማቸው የተዘረዘሩ አካላት ተይዘው ለህግ እስከሚቀርቡ ድረስ መንግስት የህግን የማስከበር ዘመቻውን ወይም ሎ ኢንፎርስመንት ኦፐሬሽን የተባለውን የሚቀጥል ነው የሚሆነው። ማለት ነው አሁን ላይ የመንግስት አቋም ይሄ ነው። ለመሆኑ በእውነት ይሄ ጦርነት የአጭር ጊዜ ይሆናል ወይም የመንግስት ህግን የማስከበር እንቅስቃሴ ያሉት በአጭር ጊዜ የሚጠናቀቅ ይሆናል የሚል ጠንካራ እምነት አላችሁ እንዴ? ይህንን የምለው ህወሀትም ራሱ ቢሆን የተጠናከረ ተዋጊ ሀይል እንዳለው ነው። ኬትም ያገኘው ኬትም ያምጣው፣ ግን በመሳሪያም የተጠናከረ እንደሆነ ነው የሚሰማው አ እንግዲህ በተለያዩ አጋጣሚዎች በዛሬ ዘጠነኛ ወይም አስረኛ ቀኑ አካባቢ ነው ይሄ ህግን የማስከበር ዘመቻው ከተጀመረ። በጣም በጣም በፈጠነ ሁኔታ የምዕራብ ትግራይ ቀጠና ከዚህ አደገኛ ቡድን ነፃ መሆን ችሏል። በተለያዩ አጋጣሚ በተለያዩ አቅጣጫዎችም ተመሳሳይ የሆኑ ህግን የማስከበር እርምጃዎች በመወሰድ ላይ ናቸው። በኛ አስተሳሰብ፣ በእኛ ዝግጅት መንግስት አስፈላጊ የሆኑ ቅድመ ዝግጅቶችን ከስር ከስር በማድረግ ላይ ይገኛል። ህዝቡን በተለቀቁ ቦታዎች ላይ የሚያሳየው ድጋፍ በጣም ከፍተኛ ነው። እነዚህ ነገሮች ተደማምረው ሲታዩ በትግራይ ያለው የመሸገውን በከፍተኛ ሁኔታ በወንጀል እጁ ያለበትን አካል ይዞ አድኖ ለህግ የማቅረቡ ስራ የተራዘመ ጊዜ የሚወስድ አይደለም። በአጭር ጊዜ የሚካሄድ ዘመቻ ነው ተብሎ ነው የሚወሰደው በመንግስት በኩል። አሁን ያለው ዝግጅትም ይህንን የሚያመላክተው እየተገኙ ያሉ ውጤቶችን በትክክል ይሄን የሚመሰክሩ ናቸው ማለት ነው። ለመሆኑ ዶክተር ቢቂላ እስካሁን ድረስ የደረሰውን የሕይወትና የንብረት ውድመት መጠን ገምግማችኋል? የተጨበጠ ነገር አለዎት? ይሄ ማወቅ አይቻልም። ቀስ ብሎ እየተጠና እየታወቀ ለሕዝብ ይፋ የሚደረግ ነው የሚሆነው። በዚህ ግጭት ውስጥ የኤርትራ እጅ አለበት ብለው የሚከሱ አሉ። ምንድን ነው ግንኙነታችሁ ከኤርትራ መንግስት ጋር? ኢትዮጵያ ሉዓላዊ ሀገር ናት፣ የራሷ ድንበር ያላት የራሷ ስርዓት ያላት በራሷ ሕገ መንግስት የምትተዳደር ሀገር ናት። በምንም አይነት መለኪያ በአንድ ሀገር ውስጥ በሚደረግ ህዝብን የማስከበር ዘመቻ ውስጥ የውጭ ሀገር ጣልቃ ገብነት አያስፈልግም። በውጭ ሀገር በጦርም ሆነ በሌሎች ጉዳዮች በአንድ ሀገር የውስጥ ጉዳይ ላይ የአንድን ሀገር የውስጥ አስተዳደራዊ እና ህጋዊ ጉዳይ ውስጥ ጣልቃ እንዲገባ አይጠበቅም። በዚህ ሂደት ላረጋግጥልህ የሚፈልገው ነገር የኤርትራ መንግስት የሰራዊቱም የመንግስቱም በምንም አይነት መንገድ የቃልቃ ገብነት አዝማሚያም ሆነ ዝግጅነቱ አለመኖሩን ላረጋግጥልህ እወዳለሁ። በሌላ በኩል ያነሱልኝ ጊዜያዊ አስተዳደር በየቦታው የማቋቋም ነገር አለና፣ የዚህ ጊዜያዊ አስተዳደር ህጋዊነትና ቅቡልነት ምን ያህል ይሆናል? በህዝቡ ውስጥ በኩል የሚመጡት ሹማምንት ምን ያህል ተቀባይነትን ያገኛሉ? ይሄንንስ ገምግማችኋል ከህዝብ ውስጥ ጋር ተነጋግራችኋል በቀጥታ እንግዲህ የፌዴሬሽን ምክር ቤት በወሰነው ውሳኔ መሰረት በትግራይ ክልል ጊዜያዊ አስተዳደር ይቋቋማል ሲባል በትግራይ ህዝብ የሚሆነውን መንግስት የሚያቋቁመው የራሱ የትግራይ ህዝብ ነው የትግራይ ህዝብ ደግሞ የሚሆነውን መንግስት የሚያቋቁመው ነጻ ዴሞክራሲያዊ እና ፍትሃዊ የሆነ ምርጫ በማድረግ ነው ያ ምርጫ እስከሚካሄድበት ጊዜ ድረስ እየተደረጉ ያሉትን የህግ ማስከበር እርምጃዎች ተከትሎ የትግራይ አካባቢዎችን የዕለት ተዕለት አገልግሎት የሚያከናውን እንዲሁም ደግሞ አስተዳደራዊ ነገሮችን ከስር ከስር የሚያከናውን አካል በማስፈለጉ ምክንያት ነው እንጂ ለትግራይ ህዝብ የሚሆነው መንግስት ራሱ የትግራይ ህዝብ ነጻ ምርጫ በሚዘጋጅበት ጊዜ የሚመርጠው ይሆናል። ይሄኛው ጊዜያዊ አስተዳደር ብቻ ነው ማለት ነው። ይሄ ጫና እየበረታ ከሄደ ምናልባት ህወሓት ላይ ከግንባር ውጊያ ወደ ሽምቅ ውጊያ ሊዞር ይችላል የሚል ሀሳብ ያንጸባረቁ የዓለም አቀፍ ተቋማት ተንታኞች አሉ። ለምሳሌ አይሲጂን ወይም ቅድም የጠቀስኩትን የግጭቶች መፍትሄ አፈላላጊ ቡድንን መጥቀስ እችላለሁ። እና በዚህ በኩልስ ምን አይነት ሀሳብ አላችሁ እናንተ? በጣም ትክክል ነው። ይሄ ቆንጆ ጥያቄ ነው ያነሳኸው። ከአራት ቀናት በፊት ማይካድራ ላይ የሆነው ነገር ይሄን የሚያሳይ ነው። በሰሜን ምዕራብ ትግራይ ማይካድራ በሚባል ቦታ ላይ የተደረገው ባህሪ በተለይ ሉጉዲ በሚባል ቦታ ላይ ይሄ ኃይል በመከላከያ ጦሩ ከተሸነፈ በኋላ ወደ ከተማ በመግባት ለብሶ የነበረውን የወታደራዊ ዩኒፎርም በመቀየርና ሲቪል በመልበስ በሰላማዊ ዜጎች መንደር ውስጥ በመግባት ነው። ሰዎችን በማንነታቸው ለይቶ ከትግርኛ ተናጋሪ ውጭ የሆኑትን ሰዎች በስለት አርዶ ገላቸውን መንገድ ላይ በትኖ ነው የሄደው። ስለዚህ ይሄ ኃይል እንደ ሶስተኛ አማራጭ የሚጠቀመው ዜጎችን በከፍተኛ ሁኔታ የማጥቃት ሽብር የመንዛት ከተማ ውስጥ የተለያዩ አደጋዎችን የማድረስ እና መንግስት ተረጋግቶ ኢኮኖሚያዊና ማህበራዊ ስራዎችን እንዳይሰራ የማድረግ አዝማሚያ ስላለው አሁን አዲስ አበባ ላይ የሚታየው በፍተሻ እየተገኘ ያሉ ጦር መሳሪያዎች እስከ መካከለኛ ጦር መሳሪያዎች ድረስ እስከ ፈንጂዎች እና ቦምቦች ድረስ ከግለሰቦች ቤቶች ጭምር እየተገኙ ስለሆነ በከፍተኛ ሁኔታ ይሄ ኃይል ተሸንፎ ወደ ሽምቅ ውጊያና ወደ አሸባሪነት እንዳይሸጋገር ከፍተኛ ጥረት እየተደረገ ነው። በዚህ ሁኔታ በተለያዩ የከተማው አካባቢዎችም በሀገሪቱ በሚገኙ የከተማቱ አካባቢዎች ይሄን ኃይል የማምከንና ተሸንፎ ወዳልተገባ የሽብር ተግባር እንዳይሸጋገር የሚያደርጉ በየቦታው ህግን የማስከበርና ወንጀልን ቀድሞ የመከላከል ስራዎች በተቀናጀ ሁኔታ እየተከናወኑ ነው፣ ወደፊትም መከናወን አለባቸው የሚል እምነት አለን። ዜጎችን በዚህ ሂደት ውስጥ አካባቢያቸውን በመጠበቅና የተለዩ አዝማሚያዎችና እንቅስቃሴዎች በሚኖሩበት ጊዜ ለህግ አስከባሪ አካላት በመጠቆም አሸባሪ የሆኑ አዝማሚያዎችና እንቅስቃሴዎችን የመግታት ስራ ላይ መሳተፍ አለባቸው እንጂ ያነሳው ትክክል ነው፣ ወደ አሸባሪና ወደ አጥፊ ቡድንነት ሊሸጋገር ይችላል። ዶክተር ቢቂላ የተለያዩ ድርጅቶች እርስዎም ያነሱልኝን የማይካድራን ሁኔታ አስመልክቶ መግለጫ ያወጣውን አምነስቲ ኢንተርናሽናልን ጨምሮ በምድር ላይ ያሉ ሁኔታዎችን በትክክል ለመከታተል የሚያመች ነገር እንደሌለ፣ መገናኛዎች መቋረጣቸውም ያለውን ሁኔታ ሙሉውን ገጽታ ለማግኘት አስቸጋሪ እንደሆነ እየገለጹ ነው ያሉት። እናንተ ሁኔታዎች ግልጽ እንዲሆኑ ሌሎችም ማየት እንዲችሉ በቅርበት መከታተል እንዲችሉ የምታደርጉት ጥረት የምታመቻቹት ሁኔታ አለ ለእነዚህ ዓለም አቀፍ ተቋማትም ይሁን ለሌሎች መንግስታት የምታደርሱባቸው መንገዶች ወይም እነሱ ገብተው እንዲያ ተለያዩ የምታደርጉባቸው ሁኔታዎች አሉ። ግልጽነታችሁ እስከ ምንድን ነው? አዎ እንግዲህ በጣም ቆንጆ ጥያቄ ነው ያነሳኸው። በማይካድራ የሆነው ነገር በተለያየ አጋጣሚ ለመስማት እንደምንሞክረው ሪፖርቶች በቀን በቀን እየመጡ ነው። የጦር ወንጀል ተደርጎ ሊጠቀስ የሚችል ተግባር በመሆኑ ምክንያት ከትናንትና ወዲያ ከተለያየ ቦታ የተውጣጡ የውጭ ሀገር ጋዜጠኞች ቦታውን ሄዶ የሚመለከቱበትና በገለልተኛ ሁኔታ፣ ወገንተኛ ባልሆነ ሁኔታ ህብረተሰቡንም አናግረው የተለያዩ የህብረተሰብ ክፍሎችን መረጃ ሰብስበው እዛ አካባቢ የተከፈተውን ነገር የሟች ቤተሰቦችንም ሆነ ሌሎች የመረጃ ምንጮችን ተጠቅመው መሬት ላይ ያለውን እውነታ እንዲዘግቡ የሚል ውሳኔ ወስነናል። አሁን በቅርብ ያ ነገር ይሳካል ብዬ አምናለሁ። የተለያዩ አገር ጋዜጠኞች ፕሮፌሽናሊ ኒውትራል ሆነው ሄደው ይሄን ጉዳይ ዘግበው መሬት ላይ ያለውን እውነታ ይዘው መጥተው ለዓለም አቀፉ ማህበረሰብ እንደሚያሳውቁ ተስፋ አደርጋለሁ። በዚያ መንገድ በእኛ በኩል ዝግጁነትም አለ እቅዱም አለ ማለት ነው። በቅርቡ እናደርገዋለን። ይሄ ይሄ እንግዲህ ህወሀት አድርሷቸዋል የሚባሉ ጉዳቶችን ብቻ ሳይሆን እናንተስ ራሳችሁ የምታካሄዷቸውን እንቅስቃሴዎች የመከላከያ ኃይሉ ድብደባ ፈጽሞባቸዋል የሚባሉ አካባቢዎችን ወይም ደግሞ በሲቪሎች ላይ ጉዳት አድርሷል ኃይሉ የሚባሉ አካባቢዎች ላይ እነዚህ የተለያዩ አካላት ጋዜጠኞችም፣ ዓለም አቀፍ ድርጅቶችም፣ የውጭ መንግስታት ተጠሪዎችም ገብተው እንዳይወስድ ታደርጋላችሁ ትፈቅዳላችሁ? ምንም ጥያቄ የለውም። በዚህ ህግን በማስከበር ሂደት ውስጥ በተለያየ አጋጣሚ ሊፈጠሩ የሚችሉ ችግሮች ካሉ የሚከፈቱ አካባቢዎች ለህዝቡ ነጻ ነጻ እየሆኑ ነው ያሉ የሚሄዱት። ስለዚህ በዛ አጋጣሚ ወደፊት የትኞቹም ጋዜጠኞች፣ ዓለም አቀፍ ማህበረሰቡም አክሰስ ኖሮት እዚህ አካባቢ የተከናወነው ምንድን ነው? የደረሰው ጉዳትስ ምንድን ነው ለደረሱት ጉዳቶች ተጠያቂ ኃላፊነት የሚወስደው ማን ነው የሚለውን በግል እየታወቀ ዓለም አቀፉ ማህበረሰብም እውነታውን እየተረዳ የሚሄድበት ስርዓት ይዘረጋል የሚል እምነት አለን። መንግስትም በዛ መንገድ ቁርጠኛ ነው። ይህም ደግሞ እየተደረገ ያለው ህግን የማስከበር ዘመቻ በተጠናቀቀ ወቅት፣ እንዲሁም በተከፈቱ አካባቢዎች ሁሉ ያለውን እውነታ ዓለም አቀፉ ማህበረሰብ እያወቀው እንዲሄድ የማድረግ ከፍተኛ ቁርጠኝነት አለ በመንግስት በኩል እንግዲህ እንዲህ አይነት ሁኔታ ያለው በ ሰሜኑ በኩል ብቻ ሳይሆን በምዕራብም እንዲሁ እንቅስቃሴ እንዳለ ይታወቃል። የጸጥታ መደፍረስ አለ። እዛስ ያለው ሁኔታ ምን ይመስላል? አሁን ዶክተር ቢቄላ እንግዲህ ኢትዮጵያ ውስጥ ያለው ትልቁ ፈተና የጽንፈኝነት ፈተና ነው። የኔ ወገን ብቻ ይቅደን፣ የኔ ብሄር ብቻ ይቅደን የሚል አለፉት ሀያ ሰባት ዓመታት አገራዊ ስዕል ላይ አብሮነት ላይ ቢግ ፒክቸር ላይ እየሰራን ባለመምጣታችን ምክንያት ኢትዮጵያ የኔ ብሔር የኔ ወገን የሚል ነገር እየገነገነ መጥቶ ነው። በምዕራብ ኢትዮጵያ የምታየውም ከኦነግ ሸኔ ጋር ተገናኝቶ ያለውም ደምን የማፋሰስ ወንድምን የመግደል ሌሎችን በማንነት ለይቶ ጥቃት የመሰንዘር ተግባራት የሚታዩት በዚህ ሂደት ውስጥም በዋና አቀነባባሪነትና እና ተባባሪነት ራሱ የውሃት ውስጥ ያለው ጁንታ ቡድን አለበት። በምዕራብ ያለው ሁኔታ እየተስተካከለ ይመጣል የሚል እምነት አለን። የእቅዱ ማዕከል የስትራቴጂው ማዕከልና የትጥቅና ስንቁ ማዕከል የሆነው የህወሀት ቡድን እየተመታ በሚሄድበት ወቅት በምዕራብ ኢትዮጵያ ያለውን ነገር በዚያው ልክ እየተስተካከለ ይመጣል የሚል እምነት አለን። ብዙ ሰዎች እየተማረኩ ነው። ብዙ ሰዎች ተይዘው ወደ ሕግ እንዲቀርቡ እየተደረገ ነው። በትግራይ ክልል እየተከናወነ ካለው ሕግን የማስከበር ዘመቻ ጎን ለጎን ምዕራብ ኢትዮጵያ ያለውን ሁኔታ በዚያው ልክ እየተሻሻለ ይመጣል የሚል ትልቅ እምነት ነው ያለን። ከዚህ በፊት በተለይ በምዕራብ አካባቢ ባሉ ቦታዎች ላይ ይፈጸሙ ለነበሩ ሁኔታዎች መንግስትን የሚከሱ አሉ። እጅግ በጣም ለዘብተኛ ሆኗል፣ ወይም ደግሞ የመንግስትነት ባህሪ ባለማሳየቱ ቅድም የሚሉትን ህግን የማስከበር ዜጎችን የመጠበቅ ኃላፊነቱን ባለመወጣቱ ነው የደረሰው ያ ሁሉ እያሉ በተደጋጋሚ የሚከሱ ወገኖች አሉ። ለመሆኑ የዶክተር አብይ መንግስት ኃላፊነት ይወስዳል እንደዚህ ሁኔታዎች ለእንዲህ አይነት አደጋዎች እንግዲህ ይሄን በተደጋጋሚ እኛ ውስጥ በተለይ በራሱ በአመራር ውስጥ በተደጋጋሚ ሲነሳ የነበረ ጉዳይ ነው። በመጀመሪያ ለሀገራችን የዴሞክራሲ ስርዓት ግንባታ በየትኛውም የዓለም ኮርነር ያላችሁ ተፎካካሪ ፓርቲዎች ነው እና በጋራ ሲባል ከመጡ ፓርቲዎች ውስጥ አንዱ ትጥቅ ይዞ ጫካ የነበረ ፓርቲ ጭምር ነው ሀገር እንዲገባ የተደረገው በአጋጣሚ በሰላም ትጥቅ ፈትቶ መግባቱን ትቶ ከነፊት ቁጫካ ከባው ቡድን ውስጥ አንዱ አሁን በምዕራብ ኢትዮጵያ የሚታየው ከኦነግ ሸኔ ጋር ተያይዞ ያለው ቡድን ነው። ይህ ቡድን በተደጋጋሚ ህዝብ ውስጥ በሚንቀሳቀስበት ወቅት ከዚህ በፊት የትግል አርማዬ ነው ብሎ ይከተለው የነበረ በመሆኑ በተለይ ደግሞ በኦሮሞ ህዝብ ዘንድ የትግል ኢንስቲቱሽን ተደርጎ ይቆጠረ የነበረ በመሆኑ ልክ እንደመጣ እርምጃ መውሰዱ ላይ ማተኮር አልነበረም። አስፈላጊ የነበረው ውይይቶች ላይ ቅድሚያ መስጠት፣ እንደገና ማግባባት ላይ ቅድሚያ መስጠት፣ ይሄ ቡድን በሰላማዊ መንገድ ተስር እንዲፈታና በሰላማዊ የፖለቲካ ትግል ስልጣን መያዝ የሚችልበት ሁኔታ እንዲመቻችለት ሰላማዊ የሆነውን መንገድ ለመክፈት በተደረገው ጥረቱ መዘናጋት ታይተዋል ቢባል ማጋነን አይሆንም። በተወሰነ መልኩ ይህም ቡድን ወዲያው እርምጃ ቢወሰድ ኖሮ ምዕራብ ኢትዮጵያ ካለው ማህበረሰብ ጋር የመጋጀት ሁኔታ ይፈጠር ነበረ። አንድ አመት፣ ሁለት አመት፣ ሶስት አመት እየሆነ ሲሄድ ግን ህዝቡን፣ የራሱን ህዝብ ደም ማፍሰር ሲጀምር፣ መዝረብ ሲጀምር፣ አስገድዶ መድፈር ሲጀምር፣ ከገደለ በኋላ አስክሬን ማቃጠል ሲጀምር፣ በከፍተኛ ሁኔታ ሰብአዊ መብቶችን መጣት ሲጀምር፣ ሰውን በቆሙ ቆዳውን መክፈር ሲጀምር፣ ራሱ ህዝቡ ከነባይተን እየወጣ በከፍተኛ ሁኔታ ማውገዝ ና ይህም ቡድን ተለያያችን ላይ አደብ አስገዙ ማለት ጀመረ። በዚህ ጊዜ ነው መንግስት ራሱ በፊት የወደው የነበረው ህዝብ አሁን ይህም ሰው በላ ቡድን ራሱ ህዝቡ ማውገዝ በመጀመሩ ምክንያት ጣልቃ መግባት የጀመረው እንጂ በዛ ምክንያት የተፈጠረ ሆደ ሰፊነት ነው። በሆደ ሰፊነት ውስጥ ደግሞ የተከፈለ ዋጋ አለ። ይህን የተከፈለውን ዋጋ መታት አይቻልም። ዶክተር ቢቂላ የሰብአዊ መብቶች ጥበቃ በእንደዚህ አይነት ሁኔታ ውስጥ ብዙ ጊዜ ቀድሞ አደጋ ላይ የሚወድቅ ነው እና በሀገር ውስጥ ያሉ መገናኛ ብዙሃን ተቋማት እና ተፎካካሪ ፓርቲዎችም ጭምር ያለመሸማቀቅ እንዲሰሩና ሊጋለጡ የሚገባቸው የመብት ረገጣዎችም ካሉ ማጋለጥ እንዲችሉ መንግስት የሚያደርገው ድጋፍ አለ ያለው ዝግጁነት አለ ያለማሸማቀቅ እና ያለማስፈራራት መንገድን መከተል በእርግጠኝነት የማረጋግጥልህ ነገር ቢኖር የማረጋግጥልህ ቢኖር ኢትዮጵያ ውስጥ ዴሞክራሲ በትክክል እንዲመጣ ካስፈለገ እውነትን በእውነትነቱ መዘገብ መቻል አለበት። አሁን ጋዜጠኞቻችን፣ የሰብአዊ መብት ተማጎቾቻችን፣ አክቲቪስቶቻችን በሰላም ተንቀሳቅሰው መሬት ላይ ያለውን እውነት ለመዘገብ የሚከለክላቸው ምንም ነገር የለም። ችግሩ ብዙዎቹ ጋዜጠኛ ብለን የምንጠቀማቸው በአንድ እጃቸው የጋዜጠኛ ድርቱን ፕሮፌሽን፣ በሌላ እጃቸው የፖለቲካ ተልዕኮ ይዘው የሚንቀሳቀሱ ከሆነ በጣም አስቸጋሪ ነው የሚሆነው። ሰብዓዊ መብት ከሟጋቾች ግን የሰብአዊ መብት ከሟጋችነት ስታንዳርድን ለክተው በዛ ስታንዳርድ መልክ ለሰብአዊ መብት መሟገትን ለሰብአዊ መብት መስራትን ብቻ መሰረት አድርጎ የሚሰሩ ከሆነ ራሱ ተጠቃሚ ስርዓቱ ነው፣ ህዝቡ ነው የሚጠቀመው። ስለዚህ አክቲቪስቶቻችንን፣ ጋዜጠኞቻችንን፣ የሰብአዊ መብት ተማበቶቻችንን እውነት ላይ ያለችውን የሰው ልጅን እውነታ ለመዘገብ የሚንቀሳቀሱ ከሆነ መንግስት ግማሽ መንገድ ሄዶ ይቀበላቸዋል። የአንድን ፖለቲካን ከፕሮፌሽን ጋር የማይቀላቅሉ ከሆነ ፖለቲካን ከጋዜጠኝነት ጋር ፖለቲካን ከሰብአዊ መብት ትግል ጋር የማይቀላቅሉ ከሆነ እና ፕሮፌሽናል ኒውትራሊቲን ጠብቆ የሚሰሩ ቡድኖችን መንግስት መደገፍ፣ ማበረታታት እና በዲሞክራሲ ስርዓት ግንባታው እነዚህን አካላት እንደ ግብአት መጠቀም ነው ያለበት። ይህም ይሰራል የሚል ቁርጠኝነትም አለን። እኔም በግሌ እንደዚ አይነት እምነት ነው ያለ። መቼም በእንደዚህ አይነት ሁኔታ ውስጥ ብዙዎች እየሰጉ ያሉበት አንድ ጉዳይ ዶክተር ቢቄላ ይሄ ሁኔታ ወደ እርስ በርስ ጦርነት እንዳይዘልቅ ነው ትልቁ ፍርሃት፣ ትልቁ ስጋት። እንዲህ አይነት ሁኔታ ደግሞ የሚፈጠረው ምናልባት ግጭቶች፣ የህዝብ ለህዝብ ግጭቶች ሆነው ከታዩ ወይም ከተወሰዱ ነው። ምንድን ነው ለመሆኑ የምታደርጉት ጥንቃቄ በዚህ በኩል? ይሄ ስጋት የላችሁም እናንተ? እንግዲህ ይሄ ህግን የማስከበር እርምጃ እየተወሰደ ለበት ወቅት በተመሳሳይ ሰዓት በጣም ሰፊ የሆነ የህዝብ ውይይት እየተደረገ ነው። እነዚህ የህዝብ ውይይቶች በሁሉም የሀገሪቱ ክፍሎች ነው እየተወሰዱ ያሉ። አንደኛ ይሄ በህወሀት ውስጥ መሽጎ በጣት የሚቆጠር ቡድን የፈራው የኢኮኖሚ በደል፣ የኢኮኖሚ ወንጀል፣ የፖለቲካ ወንጀል፣ የሰብአዊ መብት ጥሰት እና ህገ መንግስታዊ ስርዓቱን የመጣትና አገር የማፈራረስ ተግባር የተወሰኑ ቡድኖች ተግባር እንጂ ሄዶ አንድ ብሔር ውስጥ በመደበቅ የራሱን ወንጀል ብሔሩ ጋር የማላከፍ ተግባር እንዳይኖር ሰፊ የህዝብ ውይይት እየተደረገ ነው። ይሄ የህዝብ ውይይት ውጤታማ እየሆነ ነው። በብዙ ቦታዎች ላይ ብዙ ቦታዎች የትግራይ ተወላጆችን ጭምር እኛ ባልበላ ነው፣ ባላጠፋ ነው፣ እነዚህ ካህቢዎች እና ወንጀለኞች ባጠፉት ጥፋት የእኛ ስም ሊጠራ አይገባም ብሎ ራሱን ነጥሎ እያወጣ ነው። እንደዚህ አይነት ተግባራት በሚኖሩበት ጊዜ ወንጀለኛን በወንጀሉ ለይቶ በወንጀሉ አባሪ ተባባሪ የሆኑ አካላትን ለህግ ማቅረብ እና ህዝብን ደግሞ እንደ ህዝብ ማክበር ተገቢ ነው። በዚህ ሂደቱ በጣም በርካታ ቦታ ላይ በጎ ምላሾች እየታዩ ነው። ህዝቡ ወንድማማች ነው። በባህሪው ይዋደዳል፣ ይረዳዳል፣ የተጋባ ነው፣ በደም ሁሉ የተሳሰረ ነው። በዚህ ምክንያት በቀላሉ ወደ እርስ በርስ ጦርነት ይሄዳል የሚል እምነት የለንም። ይህን ደግሞ የሚሰሩ የህዝብ ውይይቶች በተደጋጋሚ የሚሰሩ ከሆነ ወንጀለኞችና ህዝብን እንደ ህዝብ ደግሞ አብሮነቱንና የጋራ ኑሮውን ማስቀጠል ላይ ቤት ተቀን መሰራት አለበት ብዬ አምናለሁ። መንግስት፣ ይህም ልዩ ዕቅድ አውጥተው እየሰራ መሆኑን ነው ላረጋግጥልህም። ወደው ሌላው ጥያቄ ዶክተር ቢቂላ፣ እስር ቤት ያሉ የፖለቲካ መሪዎችና አክቲቪስቶች አሉ። በፖለቲካ ምክንያት የተያዙ ናቸው። የነሱም እስር ቤት መሆን በእርግጥ በህግ የተያዘ ጉዳይ ነው ይገባኛል። ግን የነሱ እስር ቤት መሆን እና የሚነሳው ምክንያት ለውጥረቶች መባባስ፣ ላለመተማመን ምክንያት እየሆኑ ናቸው ይባላል ትገመግማላችሁ ይህንን ሁኔታ በቅርብ ትመለከታላችሁ፣ ወይስ ሰዎች ከታሰሩ በኋላ በወጡበት ይውጡ ነው የሚባለው? እንግዲህ በተደጋጋሚ ኢትዮጵያ ውስጥ ያለው የፖለቲካ ፈተና የብሔር ነጋዴነት ፈተና ነው። የብሔር ነጋዴነቱ ፈተና መገለጫ ወንጀለኛ ወንጀል ይሰራና ጥፋት ያጠፋና ይዘርፍና ሰው ይገልና በተለያዩ ወንጀሎች ውስጥ ይጨማለቅና የብሔሩን ስም ይጠራል ወይም ሄዶ ብሔር ውስጥ ይደበቃል። ከዛ በኋላ ኒውትራል በሆነ መንገድ ጥፋተኛን በጥፋቱ ነጥሎ ለመጠየቅ ችግር ይሆናል። ኢትዮጵያ ውስጥ እያጋጠመ ያለው ይሄ ነው። ባለፉት ሶስት ዓመታት ኢትዮጵያ ውስጥ ጠቅላይ ሚኒስትር ላይ እኮ ቦምብ ተወርውሯል። የአንድ ክልል ፕሬዚዳንትን ጨምሮ ስራ አስፈጻሚ ኮሚቴ አባላት ላይ እኮ በጠራራ ግድያ ተፈጽሟል። ሕዝብ እንደአይኑ ብሌን በሚያየው አርቲስት ላይ ግድያ ተፈጽሟል። የአንድ ሀገር ጦር ኤታማጆር ሹም ላይ ግድያ ተፈጽሟል። በጣም በርካታ ቦታ ላይ ንጹሐን ዜጎች ደማቸው ፈሷል። ንብረት ወድሟል። ከፍተኛ የሆነ ሰብአዊና ኢኮኖሚያዊ ቀውስ ደርሷል። ከዚህ ሁሉ ጀርባ ሰው አለ። እነዚህ ሰዎች የህግ ስርዓቱ የሚጠረጥራቸው ከሆነና ለህግ የሚያቀርባቸው ከሆነ እኛ ይሄን ስራ ለህግ ስርዓቱ ትተን ፍርድ ቤታት ሸፊን ነፃ እንዲሆኑ በነፃነት እንዲሰሩ ፍርድ ቤት ፖሊስና አቃቤ ህግ ወንጀለኛን የመመርመር ለህግ የማቅረብ በጥፋቱ ልክ በማስረጃው ጥፋት ለጥፋቱ ፍትህ እንዲያገኝ ማድረጉ ላይ ትኩረት አድርገን መስራትና የፍርድ ቤት ሂደቱ ደግሞ ፈጣንና ቀልጣፋን ኔትራል እንዲሆን እዛ ላይ መስራት ላይ ማተኮር አለብን እንጂ እነዚህ ሰዎች እስር ቤት ካሉ ሰላማዊ ሰልፍ ይኖራል። እነዚህ ሰዎች እስር ቤት ካሉ ዴሞክራሲ ይጎዳል። እነዚህ ሰዎች እስር ቤት ካሉ የራሳቸው ብሔር ይፈነቅልና ይወጣል የሚል ስጋት ውስጥ መግባቱ አገሪቱን የሚያሸማቀቅና ሊገነባ የታሰበውን የዲሞክራሲ ስርአትም ወደኋላ የሚመልስ ነው። የህግና ስርአት ጉዳይ የህግና የስርአት ነው፣ ፖለቲካ ደግሞ ፖለቲካ ነው። ስለዚህ ሰዎች የፈለጉትን ወንጀል ሰርተው ጥፋት ከፈጸሙ በኋላ በፖለቲካ ማሳበብ፣ በብሔራቸው ማሳበብ፣ በሃይማኖታቸው ማሳበብ ተገቢ አይደለም። ይሄ ስታንዳርድም አይደለም። ከዚህ መውጣት አለብን የሚል እምነት አለን። በዚህ ደረጃ ህዝብንም እያወያየን ነው። አሁን ይሄ ጉዳይ ብዙ ቦታዎች ላይ እየረገበ ያለው ስለዚህ፣ በእውቀት የህግ ስርዓትን በመዘርጋት ኢንስቲትዩሽናል ዴቨሎፕመንት ላይ በመስራት ከእንደዚህ አይነት አባዜ መውጣት ይገባል። ትልቅ ፈተና ነው። ማንኛውም ጥፋተኛ ብሔሩ ጉያዎች መደበቅ ይፈልጋል። ከዚህ መውጣት ይገባናል የሚል እምነት አለኝ። ኢህአደግ ከስሞ አሁን ገዢ የሆነው ብልጽግና ሲመሰረት ጭፍለቃ እያካሄደ ነው፣ አህዳዊ የሆነ ነው፣ ከአህዳውያን ጋር ነው እየሰራ ያለው፣ የኢትዮጵያ ብሔሮች ብሔረሰቦች መብቶች አደጋ ላይ እየወደቁ ነው የሚሉ ክሶች፣ ወቀሳዎችም አሉ። ብልጽግና ፓርቲ ይህንን እንዴት ነው የሚያየው? እውነት ለመናገር ኢትዮጵያ ውስጥ ኢትዮጵያ ህብረ ብሔራዊ ፌዴራሊዝምን የምትከተል ሀገር ናት። በበብሔራዊ ብሔራዊ ፌዴራሊዝሙ ባለፉት ሀያ ሰባት ከነ ውስንነትም እንዲሆን ይህን ሀገር እዚህ ያደርሶታል። ስለዚህ በህገ መንግስት የተመለሰ ነገር እንዲሁ ፓርቲ ስለተመሰረተ ብቻ የሚመለስ ነገር አይደለም። ሀገሪቷ ውስጥ ከሰማንያ በላይ ብሔር ብሔረሰቦች በመኖራቸው ምክንያት በርካታ የቋንቋ፣ የባህል፣ የማንነት ልዩነቶች በመኖራቸው ምክንያት ይህን ሊያንፀባርቅ የሚችል የፌዴራል ስርዓት ተዘርግቶ ስራ ላይ ቆይቷል። ይህን ወደኋላ ለመመለስ አይቻልም። ይልቁንም ባለፉት ሀያ ሰባት ዓመታት ይሄ በማንነት ላይ በህብረ ብሔራዊ ፌዴራሊዝሙን በመገንባት ሂደት ውስጥ ብሔሮች የራሳቸውን ቋንቋ፣ የራሳቸውን ባህል፣ የራሳቸውን ማንነት እንዲያሳድጉ እና በአካባቢያቸው ራሳቸውን እንዲያስተዳድሩ የተሰራው ስራ መልካም ሆኖ በተቃራኒ ጎን ደግሞ ኢትዮጵያዊ የሚባል ስዕል፣ የጋራ ማንነት፣ አብሮነት የሚያስተሳስረን እና የሁላችንም የሆነ ማንነት ደግሞ ባለመገንባታችን ምክንያት ነው። አሁን ሁሉም ሰው የብሔር ጉያ ውስጥ የብሔር ኪስ ውስጥ ገብቶ ኢትዮጵያዊ ስዕል ማየት አቅቶት አንዱ የሌላውን ቋንቋ የሌላውን ባህል ማየት አቅቶት አንዱ ሌላውን የጎሪት የሚተያዩ የጠላት የሚተያየው ነገር የመጣው በዛ ምክንያት ነው የሚል እምነት አለን። ስለዚህ በአንድ በኩል ባለፉት ሀያ ሰባት ዓመት ሲጓዝ የነበረው ሰዎች ብሔሮች በአካባቢያቸው ራሳቸውን የማስተዳደር መንግስት የመመስረት ቋንቋቸውን የማሳደግ ባህላቸውን የማሳደግ ነገር የሚቀጥል ነው የሚሆነው። ህገ መንግስታዊ ምላሽ ያገኘ ጉዳይ ነው። ይልቁንም እሱ እንደተጠበቀ ሆኖ ሳይነካ ማንነታችንና ብዛሃነታችንን ሜንቴን ባደረገ ሁኔታ ኢትዮጵያዊ የጋራ እሴት ላይ መገንባት ላይ ትኩረት አድርገን እንሰራለን። ስለዚህ አህዳዊነት የሚባል ነገር አይሰራም። መጠፍለቅ የሚባል ነገር አይሰራም። እሱ ህገ መንግስታዊ ምላሽ ያገኘ ጉዳይ ነው። የጋራ ኢትዮጵያን እንደ ከምስራቅ አፍሪካ የጋራ ማንነት ያላት ጠንካራ፣ የሁሉም የሆነች፣ ሁሉም የሚታሰብባት፣ ሁሉም የሚጠቀምባት የጋራ ጠንካራ አገር መገንባት ስራ ላይ ግን ሁሉም ብሄሮች ተረባርዶ የሚሰሩባት ነው የሚሆነው እንጂ በጠፍለቅ የሚባለው የፖለቲካ የጽንፈኞች ፕሮፓጋንዳ መሳሪያ ነች እሷ። ዶክተር ብቂላ እስቲ አንድ ጥያቄ ደግሞ ላንሳ። የብዙ ኢትዮጵያውያን ስጋት የሆነ የዓለምም ስጋትና ትኩረት የሆነ አንድ ጥያቄ ላንሳ። በዚህ ሁኔታ ውስጥ አሳዛኝ በሆነ ሁኔታ እንግዲህ ሀገሪቱ አሁን ወዳለችበት ሁኔታ ገብታ እንዲህ ትገኛለች ግን የህዳሴ ግድብና ሌሎችም የልማት ተቋማት ጉዳይ ብዙዎችን ያሰጋሉ። ምናልባት ትኩረቱ ወደዚህ ግጭት ሁኔታ ዞሮ በዛ በኩል ያለው ሁኔታ ምን ይመስላል የሚሉ ጥያቄዎች የሚያነሱ ሰዎች አሉና እና ምንድን ነው የሚደረገው ከደህንነትም ከስራውም ወደፊት መግፋት አኳያ? አው እንግዲህ ኢትዮጵያ ስትራቴጂካ እዚህ ምስራቅ አፍሪካ ላይ በጣም ለምለም መሬት ያላት ትላልቅ ወንዞች ያሏት በመሆኑ ምክንያት በተለያየ ሁኔታ ለውጭ ኃይሎች ትኩረት የምትስብ ሀገር መሆኗ ይታወቃል። በተለይም ደግሞ ባለፉት አስር አመታት የአባይ ግድብን ለህዝቡ ልማት እንዲውል በሚደረገው ጥረቱ የአባይ ግድብ መገደብ መጀመሩና የህዳሴ ግድብ እዚህ ላይ መድረሱ በልዩ ሁኔታ የተለያዩ መንግስታትም በተለይ ደግሞ የግብፅን መንግስት አላስደሰተም። በዚህ ሁኔታ የግብፅ መንግስት እንደዚህ አይነቱ ጉዳይ ሀገር ውስጥ በሚያጋጥምበት ጊዜ ክፍተት አገኛለሁ የሚል ሀሳብ ሊኖረው እንደሚችል ይገምታለሁ። ነገር ግን በመከላከያ ሰራዊታችን ላይ ጥቃት ተዘንዝሮ የአጠፋ እርምጃ የማስተካከያ እርምጃ መወሰዱም ሆነ በዚህ አጋጣሚ የተከፈተው አገራዊ አንድነት ህዳሴ ግድብንም ለመጠበቅ ተጨማሪ ሀይልና ተጨማሪ የአንድነት ሀይል ሆኖ ያገለግላል የሚል እምነት አለን። በአንድ በኩል የህዳሴ ግድብ ለአንድ ሰከንድ የሚቆምበት አጋጣሚ የለም። ስለዚህ ግድቡ በተያዘለት የጊዜ ሰሌዳ እየሄደ ነው ያለው የመከላከያ ሰራዊታችንና ሌሎች የፀጥታ ኃይሎቻችን በትግራይ ክልል መሽጎ የሚገኘውን አጥ ቡድን ወደ ህግ ለማቅረብ በሚያደርጉት ስራ ውስጥ ለአንድ ሰከንድን ቢሆን በህዳሴ ግድብ ዙሪያ የሚደረገው ጥበቃ መዘናጋት እንዳይኖር ከፍተኛ ጥረት እየተደረጉ ነው። እንዲያውም በዚያ አካባቢ የሚደረገው ኦፐሬሽን ሀይል በማሰባሰብ የህዳሴ ግድብ ጥበቃንን ማጠናከር እና በትግራይ ክልል መሽጎ የሚገኘውን ቡድን ለህግ የማቅረብ ሂደቱም ሳይመንሲ በተመሳሳይ ሁኔታ እንዲሁም በተቀናጀ ሁኔታ መስራቱ እንደቀጠለ ነው የሚሆነው ማለት ነው። ኢትዮጵያውያንም አንድ አድርጓቸዋል። አንድ ልብ፣ አንድ ሀሳብ እንዲሆኑ አድርጓቸዋል። የርታ ኃይላችንም የህዳሴ ግድብና ህግ የማስከበሩን ጉዳይ አቀናጅቶ እንዲሰራ ሀይል የማሰባሰብ እና ግባት የመሆን ስራ ነው የሚሰራው እንጂ ምንም ስጋት ሊገባን የሚገባ ነገር አይደለም። ህዳሴ ግድብ ደህንነቱ ይጠበቃል። በወቅቱ የሚጠናቀቃል የሚል እምነትና ቁርጠኝነት ነው ያለን። ከሱዳን እና ከግብፅ ጋር ስምምነት ላይ ይደረሳል። ውይይቱ እንግዲህ የህዳሴ ግድብ እንደተመለከተ ማንኛውም አይነት ልዩነት በጠረጴዛ ዙሪያ ውይይት መፈታት አለበት የሚል አቋም ነው ከመጀመሪያ ጀምሮ የኢትዮጵያ መንግስት የሚያራምደው። ይሄ ውይይት ቀጥሏል። ገባ ወጣ የማለት ባህሪ አለው። በተለያዩ ቴክኒካል ባህሪያት በተለይም ደግሞ ግብፅ እንደዚህ አይነት ታክቲኮችን በመጠቀም ገባ ወጣ እንዲል እና በድርድሩ በሰላማዊ ሁኔታ መጠናቀቁ ላይ የተለያዩ እንቅፋቶችን የመፍጠር ባህሪ እንዳላት ይታወቃል። ነገር ግን አሁንም እስከ መጨረሻው የኢትዮጵያ አቋም የህዳሴ ግድብን የተመለከተ ልዩነት ከግብፅም ሆነ ከሱዳን ጋር በየትኛውም ወቅት በሰላማዊ የጠረጴዛ ዙሪያ ውይይት ይፈታል የሚል እምነት አለ። ስለዚህ እነዚህ በቆም ሂደት የሚሉ ነገሮች እየተስተካከሉ በሰላማዊ መንገድ ድርድሩ ይቀጥላል። ድርድሩ እየቀጠለ ህዳሴ ግድቡን ማጠናቀቅና ለኢትዮጵያውያን የኃይል አቅርቦት መጨመርን እንዲሁ ለአንድ ሰከንድ እንዲሆን ሳይቆም የሚቀጥል ይሆናል ማለት ነው። ዶክተር ብቂላ ሁሪሳ በጠቅላይ ሚኒስትሩ ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ፣ ለሰጡኝ ጊዜ ለማብራሪያው እጅግ በጣም አድርጌ አመሰግናለሁኝ። በአድማጮች ስም ደግሞ ክቡር ጠቅላይ ሚኒስትሩንም እንደዚሁ አግኝተን የምናነጋግርበት ሁኔታ ይመቻቻል የሚል ተስፋ አለን። ዶክተር ቢኪላ፣ ምንም ችግር የለውም የሚመቻች ይመስለኛል። ምን የሚቻለውን ሁሉ እናደርጋለን። መረጃ እንድታገኙ፣ ለአለም እንድታቀርቡ፣ ያለውን እውነታ እንድትዘግቡ ሁኔታዎችን ማመቻቸት አለብን የሚል አቋም ነው ያለን ጊዜ ስጥልኝ በጣም አመሰግናለሁ። እኔም አመሰግናለሁ። ከትግራይ ክልል አመራሮች ተመሳሳይ ምላሽ ለማግኘት ያደረግነው ሙከራ የስልክና የኢንተርኔት አገልግሎት የተቋረጠ በመሆኑ ሊሳካልን አልቻለም። ሙከራችንን እንቀጥላለን። እንዳገኘንም እናስደምጣችኋለን።